ልክ የዛሬ ወር ፌሊሲዮን ካቡጋ ፈረንሳይ ውስጥ ፍርድ ቤት ቀረበ። ይህ ከሩዋንዳ ፍጅት አውራዎች አንዱ የሆነ ግለሰብ ከ 20ዓመታት በላይ ራሱን ደብቆ፣ አንዳንዶች ዓለም አቀፍ ትሪቡናል መቅረብ አለበት ሲሉ፣ ሌሎች ደግሞ የለም መረጃዎችንም ማስረጃም በበቂና በቅርብ ለማግኘት እንዲቻል ወደ ኪጋሊ ይላክልን የሚሉ ነበሩ። ሌሎች ደግሞ ብቻ ሕግ ፊት ይቅረብ እንጂ የት የሚዳኝ የሚሉም አሉ። ሰለሞን አባተ በተከታዩ ዘገባ ይህንን የካቡጋን መያዝና ከሩዋንዳም ታሪክ ለዛሬ ቀን ጨብ አድርጎ ያስታውሰናል። ሊዲያ እዋምዌዚ ዘንድሮ የአርባ ስድስት ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱኛን ሙጋሊ ከተማ ነው። ሊዲያ የዛሬ 30 ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማር ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊና ና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሖዋ ሐይቁ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው ዘጠኝ መቶ ሀምሳ ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። እድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዚአብሔርን ሞት እንድሞት ብቻ ነው እንግዲህ የምፈልገው፣ ብለዋል ሊዲያ። ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር። I lost all my children, my husband, my parents, the parents of my husband and all their families. ሁሉንም ልጆችን ባሌን ወላጆችን፣ የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ። በድሮ ጊዜ ሴት ባሏ ሲሞትባት ቤተሰቧ ወይም ሌሎች ሰዎችም ቢሆኑ ይረዷት ይደግፏት ነበር። እኛ ግን ለዛ አልታደልንም። በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነኝ ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ? ልጆቼ ከፊቴን የተገደሉብኝ በኪጊናና በኛሩቡዬ መካከል ሐይቅ አለ። ያ ሁከት ወደዚያ ያበረረን። እዚያ እንደደረስን ሴቶችን እንዲተውን ኢንተርሃሙዌ ትዛዝ ሰጠ እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ ሰውም በቆንጨራ መጨፍጨፍ ሲደክማቸው የእኔን ልጆች አንስተው ሀይቅ ውስጥ ጨመሯቸው ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሀይቁ ወረወርኩት አንቀልባውን አወጡትና እኔም በጣም ደበደቡኝ ለእኛ ልጆች ተወልጃለሽ አንቀልባውም ያኔ ስለሚያስፈልግ አትጥዩም ቱትሲዎችን ገድለናል እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆችን ከገደሉ በኋላ ወደ ኢንተርሃሞ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው። መቼም አረሳውም። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለርሶ እንዴት ነው? ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አውቆዩም። ከዚያም የብሔራዊ አንድነት መንግስት ሲመሰረት እንደ ነገሩ ጣሪያና ግድግዳ ቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን፣ አሁን ጥሩ ቤት ውስጥ ነው ያለነው። ሕይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? ዱሪንግ ተ ትሬይኒንግስ ዊ ሀድ ሪይድ ኖት ጊ ን ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያቸዋለሁ። ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለርሱ ምን ትመስላለች? መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው። ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤትህ ጋር መቼም ቢሆን በሰላም አትኖርም። ፌሊሴን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣ ብላ በምትገኝ አኛ ሱርሴን በምትባል ቀበሌ ከሚገኝ የአፓርትመንት መኖሪያው ከተያዘ ከሦስት ቀናት በኋላ ነው። ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለሥልጣናቱ ተናግረዋል። የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የሕግ ሥርዓት መሠረት ጥቂት ሳምንታት ማለፋቸው አይቀርም በሕግ አዋቆች አስተያየት። የካቡጋ ጉዳይ የሚታየው ስራውን የዛሬ አምስት ዓመት ካቆመው በሩዋንዳ የዘር ፍጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ የቀረበበት ክስ የዘር ፍጅትን ጨምሮ ሰባት ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። የካቡ ጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘር ፍጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል። ያለፉ ጊዜዎችንና የካቡጋንም ዕድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዚደንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራሷ ስትል ነው ብለዋል። በአንድ ወቅት በሥልጣን ኃይል ጡንቻው የፈረጠመና ክብርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በድፍን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በ800 ሺህ የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወል ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል። ካቡጋ ፊሊሲያን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜልኮሊንስ ባለቤቶችም አንዱ ነበር። በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓ ም ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በአመቱ ሐምሌ 24 1986 ዓ ም የተዘጋው በምህፃር አርቲኤልኤም ተብሎ የሚታወቀው የሺህ ኮረብቶች ምድር ነፃ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሚል ኮሊንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የአስራ ሶስት ወር ሀገር እንዲሉ ለኢትዮጵያ፣ ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሚል ኮሊንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላማ አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። አርቲኤልኤም በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ደት ባይ ሬዲዮ ሞት በራዲዮ፣ ደ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምፅ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎቹም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖርበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም ጎረቤቶቹ ግን ለብዙ ዓመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዊን ለቪኦኤ ገልጸዋል። ለመሆኑ ካቡጋን ለመያዝ ስለምን ይህንን ያህል ጊዜ መቆየት አስፈለገ? ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል። እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ እድል ይሰጣል ብለዋል ባውደዊን። ይህ የዘር ፍጅት ጉዳይ በፓሪስና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ትከሳለች። በእርግጥ በመጨረሻዎቹ ዓመታት የሀገሮቹ ግንኙነት የመሻሻል አዝማሚያ ያሳይተዋል። የፈረንሳይ ኤማኑኤል ማክሮን ሀገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው ዓመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ ዓመት ያቀርባል ተብሎ ይጠበቃል። የዛሬ 26 ዓመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ሚያዝያ በሐዘን ዘክራለች። የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ እልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ፣ ኒዚያማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዚያም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዚማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዚማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን? ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኛለት ውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁል ጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል። ለምን ይሆን የእነሱ ነገር እንዲህ ተለይቶ አብረው የሚኖረው ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያውቲቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቈስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው? እልቂቱ ሲቆም ዐሥራ ሁለት ዓመቴ ነበር። የምሄድበት አልነበረኝም፣ የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ እኖራለሁ፣ እያልኩ እቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርስቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ፣ የሁለት ልጆች አባት። ይቅር ብለሃል? ይቅር ማለት ይቅር ከሚባለው የበለጠ ነፃ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በምናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳ ከገዳዮቹ ይቅርታ ያልጠየቁ ቢኖሩም፣ እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም፣ እኛ ልቦናችን ንጹሕ ነው፣ ይቅር ብለናቸዋል ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ሕይወትን ለመኖር ስንል ይቅር ብለናቸው የታረቀች ሀገር ላንተ ምን ትመስላለች? የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ኅብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ A country that unites its citizens and provides them with the means so as to develop together, building their nation. ሩዋንዳም ኬዝ ብና ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገሮች ስናየው ሚዲያዎች ምን ያክል ነው ለግጭት መንስኤ እየሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ሕዝብ ላይ ጄኖሳይድ ያወጁ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛል። ና እንደውም ሕዝቡ የተሻለ የማህበራዊ ትስስር የተሻለ ስለሆነ እንጂ ሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው አስበው እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ፣ የሆነ ጉዳት ሲደርስበት፣ ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን፣ እንትናን ስለሚጠላህ ነው እየተባለ ነው በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና። በኢትዮጵያም ለበርካታ ዓመታት እንደዚሁ ይህን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞቱበት፣ እንትና የሚባል ብሄረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ ሶስት አራት ዓመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየነው ነው። እና ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ። ነ ሚዲያዎች ምን ማድረግ አለባቸው። ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድነው ሚዲያዎች መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው። የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩ ዜና የሚሰሩት በማሰብ ቢያርጉ ጥሩ ይሆናል ብዬ አስባለሁ። የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚያ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ ብረሃሱ ዋናው የሚመነጨው ችግሩ ክእሊት ነው። ያኛው ጥላቻ ያበደ ልጅ ምን ማድረግ ስለማይችሉ ነው አማራጭም ስለሌለው ነው ተሰጥቶት ነው ተነግሮት ነው ተጽፎለት ነው እያነበበ እየሰማ እያመን ያደገው ስለዚህ አሁን ምንጩ ኤሊቱ ነው በኢትዮጵያ ያለው ችግር መፍትሄውን ከኤሊቱ መምጣት አለበት ነው ከኤሊቱ እንዴት ነው መምጣት ያለበት እርስ ራሱ በሰከነ አእምሮ በሰከነ ሁኔታ መወያየት ስለ አገር ጉዳይ መወያየት የልብ መወያየት የፖለቲሻን ይሁን አክቲቪስቱ፣ የሚዲያው ኦር ማንም ፖለቲከኛ ይሁን ጆርናሊስቱም ማለት ነው። ከሱ በስተጀርባ ብሄር ኦር የሆነ ስቴት አድርጎ የሚጓዝ ከሆነ አሁንም እሱ የሚያራምደው ኦር የእሱ ዓላማ የሚያካሂደው ሌላ ብሄር ላይ የሆነ ችግር ስለሚፈጥር ማለት ነው፣ እነሱ ይህን ነገር ማስተካከል አለባቸው። ችግር ይሁን ይሁን ነገር ሲኖር እንደ ሀገር ይህን ነገር እንዴት መፍታት አለብን ተባብለው ተቀራርበው መፍታት ነው ያለባቸው እንጂ ይህን ብሄር እንዲያደርገ ይህን እንዲያደርገ እያልክ ያ ብሄር ሌላኛው ደግሞ ሌላ ነገር እንዲያደርግ የሆነና ዘን ወደሌላ ችግር ይሄዳል ማለት ነው እና ይህን ነገር ኢትዮጵያ ውስጥ በኳስም ቢሆን ብዙ ነገር እያየን ነው። ኳስ ሲደግፉም ምናምን በብሔር ነው፣ አንድ ብሔር ሌላ ብሔር ላይ ሌላ ነገር ብቻ። ወደ ብዙ ችግር ሊያደርስን የሚችሉ እና በጥንቃቄ ነገር መቶውም ኦር ማስቆምም አለብን ማለት ነው።